አኪሞን ይጠይቁ ለምሽቱ በሕክምናው አጠራር በእንግሊዝኛ ስትሮክ በመባል በሚታወቀው ድንገተኛና አደገኛ የጤና ሁኔታ ዙሪያ የተጀመረ ተከታታይ አለምልልስ ይዟል። አሉላ ነው የፕሮግራሙ አዘጋጅና አቅራቢ። አጠገቤ ስላለህ ለምን ላንተዋል ተወል ማስተዋወቁን አሉላ። አመሰግናለሁ ሰለሞን። ቀደም ብለህ በመንደርደሪያው እንደ ጠቆምከው ስትሮክ በመባል የሚታወቀው ድንገተኛ እና አደገኛ የጤና ሁኔታ ተከታታይ ቅንብራችን በምሽቱ እንደ ዩናይት ስቴትስ ባሉ ከፍተኛ ጥራት ያለው ህክምና አገልግሎት በሚሰጥባቸው ሀገሮች እንኳን ህክምናው እጅግ ውስብስብ እና ውጤቱም በቅጽበት ውስጥ ካልተደረሰበት ያንን ያህል የከበደ ለሆነው ለዚህ ህመም ሁኔታ ይበልጡን ለዚያ የሚያዳርሱ ወይም ወይም ለዛ በሚያጋልጡ የህመም ሁኔታዎች አፋጣኝ በቅጽበት ውስጥ ካልተደረሰ አማራጩ መከላከል ላይ መሆኑ በሚሰመርበት ምን ይመስላል የመከላከል ውድል የሚለውን እንመለከታለን። ዶክተር ዳንኤል ተስፋዬ የነርቭ የህብለሰረሰርና የአንጎል ህክምና አማካሪ ሐኪም ናቸው። ሙያዊ ማብራሪያ የሚሰጡን ቀደም ብለን በጀምር ነው ውይይት ያነሳነውን አንድ ነጥብ በማስታወስ እንጀምር። አንድ ሰው እኚህ ምልክቶች ሲኖሩ መረዳት የሚችልበትን ሁኔታ አስረድተዋል። የህመሙ ሁኔታ በምን መልኩ ሊታይና ሊለይ እንደሚችል ገልጸዋል። በእርግጥ አንድ ሰው ይሄ ድንገተኛ ሁኔታ እንዳይመጣበት ቀድሞ ሊያደርግ የሚችላቸው በአኗኗር ዘይቤው ይሁን፣ በህክምና ጥንቃቄዎቹ ወይም የጤና አጠባበቅ ጥረቶች ድንገተኛ ስለሆነ በእርግጥ ቀድሞ ሰዎች መከላከል የሚችሉት የህመም ሁኔታ ነው። ወደ ስትሮክ ምክንያቶች ስንሄድ ስትሮክ በማንኛውም እድሜ ሊይዝ ይችላል። በነገራችን ላይ እናታቸው ማህፀን ውስጥ ያለ ህጻን ጀምሮ ከትንንሽ ልጆች ጀምሮ እስከ አረጋውያን ድረስ ይደርሳል። በብዛት ግን የምናየው ስትሮክን በተለይ በዚህ ከስልሳ አምስት እድሜ በላይ ባሉ ሰዎች ነው። ወደ አፍሪካ ወይም ደግሞ እዚህም ሀገር ጥቁር አሜሪካኖችን በምናይበት ጊዜ በወጣት እድሜ ብዛት ይታያል ስትሮክ እና የስትሮክ መከላከል የምንችልባቸው ነገሮች አሉ ቁጥጥር ኖሮን ደግሞ መከላከል የማይቻልባቸው ነገሮች አሉ። በሁለትን መልክ እንከፍለዋለን። ምንድነው ፕሪቨንትብል እና ናን ፕሪቨንትብል ኮዝስ የምንለው በእንግሊዝኛ ማለት ነው። በአንደኛ ደረጃ መከላከል የምንችለው ስትሮክን፣ ዋነኛው የደም ግፊት መብዛት ወይም ደም ብዛት የሚባለው በሽታ ሜጀር ሪስክ ፋክተር። በአሁኑ ጊዜ የእኛ ሀገር የደም ግፊት መብዛት በከፍተኛ ሁኔታ ደረጃ እየታየ ይህ እንግዲህ ከስልጣኔ ከዝርያም ጋር አብሮ የሚመጣ ሁለት ነገሮች ናቸው። ሌላኛው ሜጀር ኮዝ የምንለው ዋነኛው እድሜ ነው። እድሜ ከስልሳ አምስት ዓመት በላይ ያለ ሰው ለስትሮክ ይጋለጣል። መኖር በጨመርን ቁጥር አረጋውያን ሶሳይቲ ውስጥ ባለው ቁጥር የስትሮክ ቪክተሞችን በዛው ልክ ይጨምራል። ለዚህ ድንገተኛ ሁኔታ የሚጋለጡ ሰዎች ቁጥር ያየላል ነው የሚሉ በእድሜ መግፋት አንደኛው ፋክት ነው ለስትሮክ ለሁለቱም አይነት ስትሮክ። ሌላኛው ስኳር በሽታ ነው። ከቁጥጥር ውጭ የሆነ ስኳር በሽታ ለስትሮክ ያጋልጣል። ሌላኛው የኮሌስትሮል መብዛት ነው። የመጥፎ ኮሌስትሮል መብዛት ከዛ ያጋልጣል። ሌላኛው በአሁኑ ጊዜ ደረስንበት እና በግልጽ የምናየው ውፍረት ነው። ውፍረት ለራሱ ውፍረት ለስትሮክ ያጋልጣል። ሌላኛው እንግዲህ የልብ በሽታዎች ናቸው። የልብ በሽታዎች በተለይ እዚህ ሀገር ናን ቫልቩላር ምንላቸዋሉ። ኢትሪያል ፊብሪሌሽን ከቅጥ ውጪ በሆነ ሁኔታ የልብ መምታት ነው። ኢሬጉላር ሀርት ቢት የምንላቸው የተዛባ የልብ ምት አሪትሚያ የምንላቸው ነገሮች አሉ፣ በህክምና በተለይ ኤትራል ፊብሪሌሽን የምንለው አይነት የተዛባ የልብ አመታት ለከፍተኛ ስትሮክ ያጋልጣል። እኛ ሀገር ደግሞ በኢንፌክሽን የሚመጡ የልብ በሽታዎች አሉ። ቫልቮላር ዲዚዝ የምንላቸው በተለያዩ ኢንፌክሽኖች የሚመጡ ነገሮች ስላሉ ያ ራሱ ያጋልጣል ለስትሮክ ማለት ነው። ከነዚህ ውጪ እንግዲህ ሲጋራ ማጨስ በከፍተኛ ሁኔታ ለስትሮክ ያጋልጣል። በአሁኑ ጊዜ ደግሞ የተረዳንባቸው ሌሎች ነገሮች አሉ። ምንድን ነው? ድራግ ዩዝ በሰፊው ለስትሮክ ያጋለጣል። እኛ ሀገር እንኳን ይሄ ሜጀር ፕሮብሌም አይመስለኝም፣ ግን በተለይ ኮኬን የሚጠቀሙ ሰዎች ለስትሮክ ይጋለጣሉ። ከውፍረት ጋር የሚያያዙ ደግሞ በሽታ አለ፣ የኦብስትራክቲቭ ስሊፕ ፓፕኒያ እንለዋለን። ይሄ ከማንኮራፋት ነው አንደኛው ምልክቱ፣ ያም እንደ ሪስክ ፋክተር ነው። እንግዲህ እነዚህ ሊቀየሩ የሚችሉ ናቸው። ደም ብዛትን መቆጣጠር ሰው የሚችለው በአንደኛ ደረጃ ከመድኃኒቱ እኩል ጨውን ማቆም ነው። ጨው በቆመ ቁጥር የደም ግፊት ይቀንሳል፣ ይወርዳል። ትክክለኛው ማስተካከያ ይሄ ነው። ቀጥሎ ክብደት መቀነስ ነው። ክብደት በምንቀነስበት ጊዜ ያልተዛባ እንኳን የስኳር በሽታ ያላቸው ሰዎች ወደ መስተካከል ገደማ ሊደርስ ይችላል። ጃይንት ግን መቆም የለበትም። በጣም ቀጭን የሰውነት ቁመና አኖሯቸው፣ ምናልባትም ብዙ ጊዜ ከምናየው ውጪ ሆነው ግን የደም ግፊታቸው ኃይለኛ ቢሆን በእነሱም ላይ ይመከር ይሆን በሚገባ ውፍረት ደግሞ በምንልበት ጊዜ የግድ እዚህ ሀገር እንደምናየው ሶስት መቶ አራት መቶ ፓውንደር መሆን የለበትም። ቢኤምአይ የምንለው አለ፣ ቦዲ ማስ ኢንዴክስ የምንለው መለኪያ አለ። ከዛ ከፍ ያለ ሁሉ እና በተለይ ወዳጅ በብዛት ኢትዮጵያኖች ላይ እንደምናየው የቦርድ ችግር ያለብን ሰዎች እኔንም በዛ ውስጥ ለመስጠት ስለምፈልግ ነው ለእንደዚህ አይነት ሁኔታዎች እንጋለጣለን። ይህ ሜታቦሊክ ሲንድሮም የምንለው ነገር አለ። ምንድን ነው? የደም ብዛት ከፍ ማለት፣ የኮሌስትሮል ከፍ ማለት፣ የስኳር ከፍ ማለት ከፍተኛ ጉዳት ሊጥር ስለሚችል አካላዊ እንቅስቃሴ ማድረግ በጣም የሚደገፍ ነገር ነው። ዶክተር ዳንኤል ይሄ በተለያየ ሁኔታ ሊከሰት ወይም ሊገለጽ የሚችል አስራ አምስት በመቶ ያህሉ ብቻ አንጎል ውስጥ በሚፈስ ደም ሁኔታ ይፈጠር እንጂ የደም ስሮች የሚዘጉበት ሁኔታ በብዙዎች የሚከሰተው እንዲያውም ወደ አንጎል የሚመጣ ደም የሚቋረጥበት ሁኔታ ሲፈጠር መሆኑን ገልጸዋል። አንጎል የምንተነፍሰውን ንጹህ አየር ኦክሲጅንን ጨምሮ ብዙ ንጥረ ነገሮችን ከሰውነታችን ሳይቋረጥ ማግኘት ያለበት እንደመሆኑ ያ የሚከስተውን ሁኔታ ያስረዱን እስኪ ይሄ አደገኝነቱ፣ ድንገተኝነቱ ሰዎች በድንገት ወድቀው ለህልፈት የሚዳረጉበት ሁኔታ የሚቀርብበትን ቅድም ካነሱት የደም ዝውውር መቋረጥ ጋር እያይዘው እስኪ ያስረዱን ምን እንደሚሆን። ዶክተር ዳንኤል እሺ፣ ያሉላ ምንድን ነው፣ አንጎላችን እጅግ በጣም ሴንስቲቭ ኦርጋን ነው። ከሰውነት ክፍሎች በሙሉ ብዙውን ኦክሲጅን ተሻምቶ የሚፈልገው አንጎላችን ነው። ብዙን ንጥረ ነገር ያለ ምንም መዛባት ነው አንጎል የሚፈልገው። ትንሽ የደም መዘዋወር መዛባት ካለ እና ከዛ አንጎላችን ራሱን በራሱ አውቶ ሬጉሌት ስለሚያደርግ ከዛ ፓራሜትር ትንሽ የወጣ ነገር ካለ አንጎላችን ያሳየናል። ምክንያቱ እናያለን ወይ ራሳችን ያመናል ወይ ደነዘዘናል ወይ እንወድቃለን ወይ ይዞርብናል ወይ ማየት ይሳነናል ወይም መናገር አንችልም። እልፈተ ሞትም ሊደርስ ይችላል ወዲያውኑ። እና የደም ስርጭት ለአንጎል እጅግ በጣም ወሳኝ፣ አሁን ለምሳሌ ሰዎች አንዳንድ ጊዜ ልባቸው ሲቆም ሲፒአር እና ኤስኤልስ የምንለው ተደርጎላቸው የልብን ሥራ ለመቀስቀስ የሚደረጉን ነው እያሉን ያለ የሚደረጉ ልብ ለመቀስቀስ የሚደረጉ ጥረቶች ስኬታማ የሚሆኑት በሁለት ደቂቃ እስከተደረገ ነው። ከሁለት ደቂቃ ውጭ የተደረጉ ነገሮች ብዙ ጊዜ ከፍተኛ ጉዳትም የሚፈጥሩ ቢዳንም በሁለትና ሶስት ደቂቃ ውስጥ የሚደረገው ርብርቦች ነው ሰውን ሊያድነው የሚችለው እና ሚኒንግፉል ሪካቨሪም ሊኖረው የሚችለው ማለት ነው አንዳንድ ጊዜ ሰዎች ድነው መተንፈስና ልብ መዘዋወር ብቻ ይኖርና አንጎል በሙሉ ሊሞት ይችላል ይሄ እንግዲህ ምንድን ነው በቂ ደም ወደ አንጎል ስለማይደርስ አንጎል ያለ ደም ዝውውር መቆየት የሚችለው የተወሰነ ደቂቃዎች እና የሚገርመ ነገር የጓጎለ ደም ከደም ስሮች ሄዶ ቱቧን የምትዘጋ ክባት በጣም ትንሽ ነገር ቅስፈታዊነች ወዲያው ትዘጋለች። ወዲያው ግን ሰውነታችን ላይ ከፍተኛ ጉዳት ሊደርስ ይችላል እና ጥንቃቄ መደረግ ያለበት በምን ሁኔታ እነዚህ የደም ስሮች እንግዲህ ቅደም እንደነገርኩ በስኳር በሽታ፣ በደም ግፊት፣ በኮሌስትሮል ብዛት እነዚህ የደም ስር ቱቦች እየጠበቡ ይመጣሉ። እና ያ መጥበብ ደግሞ ምንድን ነው ደማችን እንዲረጋ ያደርገዋል። ደም እንዲረጋ በሚደረግበት ጊዜ እየተበጠሱ ሄደው ከፍተኛ ጉዳት ላይ ስለሚደርሱ ዋነኛው ነገር ይህንን ጉዳት እንዴት መቀነስ ይቻላል? ደም ብዛትን በመቆጣጠር ስኳርን በመቆጣጠር ኮሌስትሮልን በማውረድ ሐኪም ጋር መሄድ፣ ሐኪም የሚለንን ነገር ማድረግ፣ መድኃኒት ይለምዳል፣ መድኃኒቱ አይሰራም፣ ምናምን የሚባለውን ነገር ማቆም በተለይ እኛ ህዝብ ላይ የምናየው ችግር ነን ኮምፕላያንስ ይባላል። ሐኪም የሚሰጠውን መረጃ አለመከተል። ሁለተኛ ነገር ደግሞ ባህሉ አድርጎ ማድረግ ያለበት ሰው ምንድን ነው ሳያም ሆኖ ሰው ሐኪም ጋር የሚሄደው ስትሮክ ከደረሰ በኋላ ሐኪም ጋር መሄድ፣ የትም ሀገር ቢኮን የሚደረግልህ ውጤት በጣም በጣም ነው ነው። ስለዚህ ሳያም ሰው ሬጉለርሊ ሐኪም ማየት አለበት። ዝም ብሎ ፋርማሲ መሄድ ወይም ላቦራቶሪ ሄዶ ደም ቀዳት አይደለም፣ ባህል ማድረግ አለበት። የራሱ የሆነ ፕራይመሪ ኬር ፊዚሽን የራሱ የሆነ ጥሩ ሐኪም ይዞ መከታተል አለበት። ይሄን ነው ሰዋችን መልመድ ያለበት። የህክምና ክትትሉ አካል መሆን አለበት። ከመጣው ችግር ከተባባሰ ብዙ በማይሰራበት ጊዜ አይደለም የሚረዳው ነው የሚሉት። ብዙ ከተባባሰ በኋላ የምናደርገው እርዳታ እጅግ በጣም የተወሰነ ነው። አድማጮች ስትሮክ በተሰኘው አደገኛ እና ድንገተኛ የህመም ሁኔታ ተከታታይ ዝግጅታችን ለምሽቱ የተመደበልን ሰዓት ተገባደደ። በህክምና አማራጮቹና ለማገገም ህክምና ጥረቶች ምንነትና እንዴትነት ለሳምንት ቀጠሮ ልንሰጥ ነው። በዛሬው ታዲያ እንግዳይን ዶክተር ዳንኤል ተስፋዬ የነርቭ አንጎልና ና የህብለሰረሰር አማካሪ ሐኪሙ ለጊዜያቸው አመሰግናለሁ ሌስ